ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ነሐሴ 6 2011 ዓ ም ስርጭታችን ጀመረ። ጤና ይስጥልን፣ እንደምናምሽታችኋል አድማጮች። የምሽቱ አስተናጋጆቻችሁ ቆንጂ ታይና። ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሰሎሞን አባተነን። የምሽቱ ስርጭታችን በናይል ሳት ቪኦኤ 24 ላይ እንዲሁም በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ። የፊታችን 2012 ዓ ም መገባደጃ ላይ እንደሚካሄድ የሚጠበቀው የኢትዮጵያ አጠቃላይ ምርጫ በህገ መንግስቱ በተቀረጸው ማዕቀፍ እና ጊዜ እንዲካሄድ የገዢው ኢህአደግ ስራ አስፈጻሚ ኮሚቴ አቋም መያዙ ተገልጿል። የሁለት ሺህ አስራ ሁለት ምርጫ በኢህአዴግ አቋም ህገ መንግስቱ ባስቀመጠው ማዕቀፍ እና ባስቀመጠው ጊዜ መካሄድ አለበት የሚል ስኖ አቋም አለው ኢህአዴግ። የኢህአደግ ስራ አስፈጻሚ ኮሚቴ አባልና የግንባሩ ምክር ቤት የጽህፈት ቤት የፖለቲካ ፓርቲዎችና ሲቪክ ማኅበራት ጉዳዮች ዘርፍ ኃላፊ አቶ ፍቃድ ተሰማ ለአሜሪካ ድምፅ ከሰጡት ቃለ ምልልስ የተቀነጨበ ነው የሰማችሁት። የሥራ አስፈጻሚ ኮሚቴው ከዚህ አቋም ላይ የደረሰው በግብታዊነት ሳይሆን በሰፊ ክርክር መሆኑንም አቶ ፍቃዱ ገልጸዋል። በአብይ ርዕስ በስፋት ይመለሳሉ። ርዕስተ ዜናውን ቆንጂት አሰማናለች። በአማራ ክልል ተሞከረ በተባለው መፈንቅለ መንግስት ተጠርጥረው ማረሚያ ቤት በሚገኙ 47 ተጠርጣሪዎች ላይ የቀዳሚ ምርመራ የምስክርነት ቃል ለመስማት ቀጠሮ ተሰጥቷል። በሐዋሳ ከተማና ሲዳማ ዞን ሐምሌ 11 በተፈጸመ የወንጀል አድራጎት ተጠርጥረው በታሰሩ ግለሰቦች ጉዳይ ፖሊስ ለተጨማሪ ምርመራ ለ14 ቀናት እንዲራዘም የጊዜ ቀጠሮ ጥያቄ ጉዳዩን የሚያዩ ችሎት አራት ቀናት ፈቀደ የሚሉትና ከዓለም አቀፍ ዜናዎቻችን ውስጥ ደግሞ የትረምፕ አስተዳደር ዩናይት ስቴትስ የሚገኙና ቋሚ የመኖሪያ ፈቃድ ግሪን ካርድ ወይም የአሜሪካ ዜግነት ለማግኘት የሚያመለክቱ የውጭ ሀገር ሰዎችን የተመለከተ አዲስ ፖሊሲ አውጥቷል የሚሉትና ሌሎችም አሉን። አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በአማራ ክልል ተሞከረ በተባለው መፈንቅለ መንግሥት ተጠርጥረው እስር ላይ በሚገኙ 47 ተጠርጣሪዎች ላይ የቅድሚያ ምርመራ የምስክርነት ቃል ለመስማት የባህር ዳር ከተማና አካባቢዋ ከፍተኛ ፍርድ ቤት ለነሐሴ ዘጠኝ ቀጥሯል። አስቴር ምስጋናው ተጨማሪ ያላት ከባህር ዳር ከሰኔ 15 ጥቃት ጋር በተያያዘ እጃቸው አለበት ተብለው ከተጠረጠሩት መካከል አርባ ሰባቱ ዛሬ በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ቀርበዋል። ተጠርጣሪዎቹ ከዚህ በፊት ሲቀርቡ የነበሩት በባህር ዳር ከተማ ወረዳ ፍርድ ቤት ነበር። አቃቢ ዋናው ክስ ከመመስረቱ በፊት ፖሊስ በተጠርጣሪዎች ላይ ያሰባሰበውን የቃል ምስክሮች ማስረጃ፣ ማለትም የቀዳሚ ምርመራ ክስ ፋይል አስከፍቶ ለማሰማት ነበር። ተጠርጣሪዎችን ዛሬ በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ይዞ የቀረበው ተጠርጣሪዎቹ ችሎቱ ባሰሙት ተቃውሞ የቀዳሚ ምርመራ ክሱ እጃችን አልገባም፣ ጠበቃ ለማፈላለግ በቂ ጊዜ አልተሰጠንም ብለዋል። አቃቢ ሕግ በበኩሉ አርብ ዕለት መረጃው ደርሷቸው እንደነበረና ጠበቃ አፈላልጎ ለማቆም በቂ ጊዜ እንደነበራቸው ለችሎቱ አስረድቷል። ግራቀኙን ያደመጠው ችሎቱም የቅድመ ምርመራ ክሱ ወረቀት ለአርባሰባቱም ተጠርጣሪዎች እዛው ችሎት ላይ እንዲሰጣቸው ያዘዘና የተሰጣቸው ሲሆን ተጠርጣሪዎችም ጠበቃቸውን በማቆም ለሐሙስ ነሐሴ 9 ቀን 2011 ዓ ም የቅድመ ምርመራ የምስክር ቃል ለመስማት ተለዋጭ ቀጠሮ ሰጥቷል። ዛሬ ፍርድ ቤት ከቀረቡት መካከል በሰላምና ደህንነት ግንባታ ቢሮ ውስጥ የደህንነት ሰራተኛ የነበሩት አቶ የማነ ታደሰና የልዩ ኃይሉ የሎጂስቲክስ ኃላፊ ኮሎኔል አለባቸው ይገኙበታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አመሰግናለሁ አስቴር። በተያያዘ ዜና በሐዋሳ ከተማና ሲዳማ ዞን ሐምሌ 11 በተፈጸመ የወንጀል አድራጎት ተጠርጥረው በታሰሩ ግለሰቦች ጉዳይ ፖሊስ ለተጨማሪ ምርመራ ለ14 ቀናት እንዲራዘም ላቀረበው የጊዜ ቀጠሮ ጥያቄ ጉዳዩን የሚያየው ችሎት አራት ቀናት ፈቅዷል። በመጽሔት ዘገባ ይዘናል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የትራምፕ አስተዳደር ዩናይትድ ስቴትስ ውስጥ የሚገኙና ቋሚ የመኖሪያ ፈቃድ ግሪን ካርድ የሚባለውን ወይም የአሜሪካ ዜግነት ለማግኘት የሚያመለክቱ የውጭ ሀገር ሰዎች ለባለዝቅተኛ ገቢ ሰዎች የሚሰጠውን የሕክምና እርዳታ መርሃ ግብር ሜዲኬድ፣ የምግብ ወይም የመኖሪያ ወጪ ድጎማ የመሳሰሉ የመንግስት እርዳታዎችን የተጠቀሙ ከሆነ ሊያስከለክላቸው የሚችል አዲስ ፖሊሲ ይፋ አድርጓል። የዩናይትድ ስቴትስ የዜግነትና የኢሚግሬሽን አገልግሎቶች ተጠባባቂ ዲሬክተር ኬን ኩቺኔሊ ዛሬ በዋይት ሀውስ አዲሱን ፖሊሲ ይፋ ሲያደርጉ ዩናይትድ ስቴትስ መጥተው ለመኖር የሚፈልጉ ሰዎችን በራሳቸው እንዲተማመኑ ራሳቸውን እንዲችሉ የሚያበረታታ ደንብ ነው ብለውታል አዲሱን ፖሊሲ አዲሱ ፖሊሲ እንደ ኤውሮፓውያን አቆጣጠር በመጪው ጥቅምት 15 ቀን ተግባራዊ እንደሚሆን የታወቀው በዚህ አዲስ ደንብ የሚመለከታቸው አመልካቾች በ36 ወራት ጊዜ ውስጥ ከ12 ወር ለሚበልጥ ጊዜ አንድ ወይም ከአንድ በላይ የመንግስት ድጎማ ወይም እርዳታ የተቀበለ እንደሆነ ነው የተመለከተው። በአንድ ወር ሁለት የተለያየ የመንግስት እርዳታ ማግኘትም እንደ ሁለት ወር ነው የሚታሰበው ይላል ደንቡ። የኢሚግሬሽን ተሟጋች ቡድኖች ህጉን አስቀድመውም ሲቃወሙት ቆይተዋል። ይህንን ደንብ ከሁለት መቶ በላይ አባል ድርጅቶች ያሉት የኒውዮርክ የኢሚግሬሽን ጥምረት የተባለ ቡድን አዲሱን ፖሊሲ መጤጠልና በማህበራዊ ኑሮ መደብ ላይ የተመሰረተ ሲል አውግዞ እንታገለዋለን ብለዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሆንግ ኮንግ ውስጥ ዛሬ በቁጣ የገነፈሉ ተቃዋሚዎች መንገዶችን ዘግተው ውለዋል። የፖሊስ አባላት ማለዳ ላይ የተቃውሞ ሰልፉ እንዲበተን ቢያዙም ትዕዛዙን ሰልፈኞቹ አላከበሩም። ሪቻርድ ግሪን ያጠናቀረው ዘገባ አለ። አዳነች ፍሳሀ ታቀርበዋለች። በሆንግ ኮንግ በርካታ መንደሮች ብዙ ሰዎች መቁሰላቸው ተዘግቧል። ሌሊቱን የጥይት ፍንዳታ በተደጋጋሚ ይሰማ በነበሩባቸው ቦታዎች በጭስ ተሞልቶ ነበር። የሰዎች ጩኸትም ይሰማ ነበር። መንግስት በቆጠረው መሰረት 54 ሰዎች ቆስለዋል። ከእነሱም ሁለት ሰዎች ሆስፒታል ገብተው በአስጊ ሁኔታ ላይ እንደሚገኙ ዛሬ ተገልጿል። 28 በተሻለ ሁኔታ እንደሚገኙ የሆስፒታሉ ባለሥልጣኖች ተናግረዋል። ተቃዋሚዎች በሆንግ ኮንግ ዓለም አቀፍ አይሮፕላን ማረፊያ ላይ የተቃውሞ ሰልፍ በማካሄዳቸው ባለሥልጣኖቹ የዛሬውን በረራ ሰርዘዋል። የሆንግ ኮንግ የጸጥታ ጥበቃ ሚኒስትር ጆን ሊ ያብራራሉ። በአስተርጓሚ ነው የቀረበው የህዝቡን ሰላም የሚያምሱ ህገ ወጦች መሰባሰቦች ሲኖሩ ፖሊሶች በህጉ መሠረት እርምጃ የመውሰድ ግዴታ አለባቸው ፖሊሶቹ እርምጃ ከመውሰዳቸው በፊት እርምጃ ሊወሰድ እንደሚችል ማስጠንቀቂያ ስለ ሰጡ ሰልፈኞች በፍጥነት እንዲበተኑ እድል አግኝቶ ነበር የከተማይቱ ባለስልጣኖች የእስያ የገንዘባዊ ተቋም ማዕከል በሆነችው ከተማ ለሁለቱ ወራት ያህል ሲካሄድ በቆየው ተቃውሞ ላይ የሚወስዱትን እርምጃ ዛሬ አጠናክረዋል። ፖሊሶች ሁከትን ለመከላከል የውሃ ግፊት መሳሪያ ይዘው ታይተዋል። የቻይና ግዛት የሆነችው ከተማ ተከሳሾች ወደ ቻይና ተልከው ለፍርድ እንዲቀርቡ የሚፈቅድ የህግ ረቂቅን አንቀበልም በማለት የተጀመረው የተቃውሞ ሰልፍ አስረኛ ሳምንቱን ይዟል። የህጉ ረቂቅ አሁን ቢታውም የተቃውሞ ሰልፍ ቀጥሎ የተሻለ ዲሞክራሲ እንዲኖር ወደ መጠየቅ አምርቷል። ሁለት የፈረንሳይ ግብረ ሰናይ ድርጅቶች 81 ፍልሰተኞችን ትናንት እሁድ ሊቢያ ጠረፍ አካባቢ ከሜዲትራኒያን ባህር ህይወታቸውን አትርፈው ማውጣታቸው ተገለጸ። ካለፈው አርብ ወዲህ ከባህሩ ላይ ተደርሶላቸው ሊተርፉ የቻሉት ፍልሰተኞች ቁጥር 211 ደረሰ ማለት ነው። ድንበር የለሽ ሐኪሞችና ኤስኦኤስ ሜዲትራኒያን የተባለ ቡድን ናቸው በኖርዌይ ባንዲራ በምትጓዘው ኦሽን ባይኪንግ በምትባል መርከብ ደርሰው ፍልሰተኞቹን ያወጧቸው። ባለፉት ሶስት ቀናት ተደርሶላቸው ከባህሩ ሊወጡ የቻሉት አብዛኞቹ ሱዳናውያን ወንዶች እንደሆኑ ነው የተገለጸው። በአካባቢው የምንንቀሳቀሰው እኛ ብቻ ነን፣ የሊቢያ የጠረፍ ጥበቃ ለተቸገሩ ፍልሰተኞች አይደርስም ሲሉ የኤስኦኤስ ሜዲተራኒያን እንቅስቃሴ አስተባባሪ ገልጸዋል። የአካባቢው የአየር ሁኔታ አመቺ በመሆኑና በኢድ አልሃዳ በዓል ምክንያት ብዙ የባህር ዳርቻ ጥበቃ ፖሊሶች በብዛት ስለማይሰማሩ በሚቀጥሉት ጥቂት ቀናትም ውስጥ ተጨማሪ ፍልሰተኞች ከጠረፉ መንቀሳቀሳቸው የማይቀር ነው ሲሉ ስጋታቸውን ገልጸዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኪሄርትስ በ25 ሜትር ባንድ በ11610 እና በ11720 ኪሎ ኪሄርትስ በናይል ሳት ቪኦኤ 24 እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ነሐሴ 6 2011 ዓ ም ምሽት ፕሮግራም ነው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። በዚህ ምሽት ከተለያዩ ሪፖርተሮቻችን የተለያዩ አካባቢዎች ካሉ ሪፖርተሮቻችን የደረሱን ዘገባዎች፣ የሶማሌ ክልል የአንድ ዓመት የለውጥ እንቅስቃሴ ግምገማ፣ የባሌ የመሬት ጥያቄ እንዲሁም ስፖርትና አፍሪካ ነክ ርዕሶች ተይዘዋል። አብራችሁን ቆዩ። አሁን የምሽቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ክፍለ ጊዜ ነው የምንሸጋገረው። የምሽቱ አብይ ርዕስ ቀጥሎ ይቀርባል። የፊታችን 2014 ዓ ም መገባደጃ ላይ እንደሚካሄድ የሚጠበቀው የኢትዮጵያ አጠቃላይ ምርጫ በሕገ መንግሥቱ በተቀረጸው ማዕቀፍና ጊዜ እንዲካሄድ የገዢው ኢህአደግ ሥራ አስፈጻሚ ኮሚቴ አቋም መያዙ ተገልጿል። የተለየ አቋም የያዙ አካላት በድምፅ ካሸነፉ ግን የምርጫው ጊዜ ይራዘም ለሚለው ሐሳብ ለመገዛት ኢህአደግ ዝግጁ መሆኑን የሥራ አስፈጻሚ ኮሚቴው አባል እና የግንባሩ ምክር ቤት ጽሕፈት ቤት የፖለቲካ ፓርቲዎችና ሲቪክ ማኅበራት ጉዳዮች ዘርፍ ኃላፊ አቶ ፍቃዱ ተሰማ ለአሜሪካ ድምፅ ተናግረዋል። የኢህአደግ የሥራ አስፈጻሚ ኮሚቴ ለሁለት ቀናት አካሄዶ ባለፈው አርብ ምሽት ያጠናቀቀውን ስብሰባውን ውጤት አስመልክቶ አቶ ፍቃዱ ተሰማን ያነጋገረው እስክንድር ፍሬው ተከታዩን ይዟል። የገዢው ፓርቲ ኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ የተካሄደው ወቅታዊ የፖለቲካ ትኩሳቶች መነጋገሪያ በሆኑበት የተለያዩ ጉዳዮች ምላሽ በሚፈልጉበት ወቅት ነው። መደበኛው አካሄድ ታሳቢ ከተደረገ ለቀጣዩ አገር አቀፍ ምርጫ የቀረው ለምሳሌ ከአንድ ዓመት ያነሰ ጊዜ ነው። የሥራ አስፈጻሚ ኮሚቴ ስብሰባው ከተነጋገረባቸው ነጥቦች አንዱ ይሄው የምርጫ ሰሌዳ ጉዳይ መሆኑን ከፍተኛ የገዢው ፓርቲ ባለሥልጣን ለአሜሪካ ድምፅ ገልጸዋል። በስልክ ያነጋገርኳቸው የኢህአዴግ ሥራ አስፈጻሚ ኮሚቴ አባልና በግንባሩ ምክር ቤት ጽሕፈት ቤት የፖለቲካ ፓርቲዎችና ሲቪክ ማኅበራት ዘርፍ ኃላፊ አቶ ፈቃዱ ተሰማ ተደረሰበት ያሉትን ድምዳሜ አብራርተዋል። ምርጫን በሚመለከተው የሁለት ሺ አስራ ሁለት ምርጫ በኢህአዴግ አቋም ህገ መንግስቱ ባስቀመጠው ማዕቀፍ እና ባስቀመጠው ጊዜ መካሄድ አለበት የሚል ጽኑ አቋም አለው። ኢህአዴግ ይሄንን ሰፊ ክርክርና ሰፊ ውይይት ካካሄደና ጥናት ላይ ተመሰርቶ በግብታዊነት ሳይሆን ምርጫው በህገ መንግስቱ ማዕቀፍ ሊያደግ ምን ውስጤት ያስከትላል የሚል ብቻ ሳይሆን ህገ መንግስቱን ተከትሎ መካሄድ አለበት የሚል ጽኑ አቋም ስላለው ለህገ መንግስቱም ተገዢ በመሆኑ ህገ መንግስቱን ማክበርና እንዲከበር የማድረግም ጽኑ አቋም ስላለው ስራ አስፈጻሚ ኮሚቴው እንዲያደግ አቋም ይዘዋል። ይሄ እንደ አደግ ነው። ሌሎች ምርጫን የሚወስኑ አካላት ይኖራሉ። ምርጫውን የሚወስኑ አካላት በድምፅ የሚሸነፍ ከሆነ በዛ ድምፅ የሚገዛ ይሆናል። ነገር ግን እንደ አቋም ኢህአዴግ በጊዜው እና በህገ መንግስቱ በተቀምጠው አቅጣጫ ይካሄዳል የሚል ጽኑ እምነት አለው። ይህንን አቋም ግልጽ አድርጓል። ሌላው የፓርቲን ውደት የሚመለከት ነው። አንድ ጠንካራ የፖለቲካና የኢኮኖሚ ማህበረሰብ ያ ማለት ፌዴራላዊ ዲሞክራቲክ ኢትዮጵያን ያገንባት ጽኑ እምነት አለው ኢህአዴግ በመሆኑ ህብረ ብሔራዊ ድርጅት አንድ ሀገር ወጥ ድርጅት ሀገራዊ ድርጅት ያስፈልገዋል የሚል እምነት ላይ ደርሰዋል። በሐዋሳ ጉባኤ አቅጣጫ አስቀምጠዋል። በዚህም አቅጣጫው ጥናት ወጥ ምናቀው በየብሔራዊ ድርጅቱና በሀገር ድርጅቶቹ ውይይት የተደረገ ነው። ውይይቱ በሁሉም ደረጃ መሰረት ስልጣን እያለቀ አይደለም። በአብዛኛው የተካሄደ ቢሆንም ይህም በፍጥነት አልቀው በስራ አስፈጻሚዎቹ ያላቸውን አቋም ለኢህአዴግ ስራ አስፈጻሚና ምክር ቤት እንዲያቀርቡ ነው የሚጠበቀው። ይህን በፍጥነት እንዲያልቅ ነው። ውህደቱ ግን ከምርጫው በፊት ይካሄዳል የሚጠናቀቅ ነው አቶ ፈቃዱ ይታወቃል። ይሄ በብሔራዊ ድርጅቶችና በአጋር ድርጅቶቹ የስራ አስፈጻሚ ኮሚቴ ተዋይቶ ካለቀ በኋላ በኢህአዴግ ጽፈት ቤት፣ በኢህአዴግ ምክር ቤት ወይም በኢህአዴግ ስራ አስፈጻሚ ከቀረበው በኋላ የሚታወቅ ነው የሚሆነው እኛ ግምት ምጥ ከዛ በፊት የሆናል ብለን እናስባለን። ግን በውይይት የሚያልቅ ነው። በቀነ ገደብ እንዲህ ነው እንዲህ ነው ተብሎ ወደ ፍርድ ቤት የሚወሰን ከውይይት ነው። በመጨረሻም የደቡብ ጉዳይ እንደሚመለከት ነው ሄደን በአስረኛ መደበኛ ፒቻይ ጉባኤ የወሰነው አለ። ሳይንሳዊ ጥናት አጅቦ አቅርቧል። ማዕከላዊ ኮሚቴና ስራ አስፈጻሚም የኢህአዴግ ጽህፈት ቤት የኢህአዴግ ስራ አስፈጻሚ በአሁኑ ታይቶታል። የቀረበው ትክክል ነው የሚል አይቶታል። ይሄ ማየት ብቻ ሳይሆን ድጋፍ ለመስጠትም ቁርጠኝነቱን አሳይቷል ማለት ነው። ስለዚህ በአጠቃላይ የሥራ አስፈጻሚ መደበኛው ስብሰባ ሲታይ የተሻለ መግባባት፣ የተሻለ ትግል የተረገበት ቀጣይ ታሪካ ኃላፊነቱን ለመወጣት ኢትዮጵያንና ሕዝቦቿን በለውጡ በሚፈልጉት ለማስከተል ቁርጠኝነት የታየበት ነው ብሎ መውሰድ ይቻላል። አቶ ፈቃዱ እዚህ ላይ ከዚህ በፊትም የተደረጉ የስራ አስፈጻሚ ኮሚቴ ስብሰባዎች በመግባባት ተጠናቀቁ ይባልና በተለያዩ ርዕሰ ጉዳዮች ላይ መግባባት ላይ ስምምነት ላይ ተደረሰ ይባልና፣ በኋላ ግን አንደኛው አባል ድርጅት ከግንባሩ አባል ድርጅቶች አንዱ ከዛ ጋር ተቃራኒ የሆነ መግለጫ ሲያወጣ ወይም ከዛ ያፈነገጠ አካሄድ ሲሄድ ይታያል ያሁኑ ስብሰባ በድምፅ ብልጫ ነው በጋራ መግባባት ነው ሲወሰን የነበረው? እንዴት ነው? ሁሉም ፓርቲዎች ተስማምተዋል። አራቱም የኢህአዴግ አባል ድርጅቶች እና አጋር ድርጅቶችም ሊሆን ይችላል። በአሁኑ በነበሩት ስብሰባዎችም በአብዛኛው በመግባባት ነው የማይታበለው ሀቅ። በአንዳንዱ ጉዳዮች በድምጽ ብልጫ የሄድበት ነው የነበረው። በአሁኑ በአጠቃላይ ኃላፊነት የተሞላ ውይይት ነው ማለት ይቻላል። ከድርጅት እና ከቡድን በላይ ከስሜት በላይ ኢትዮጵያና ህዝቦቿ ለውጡ መቀጠል አለበት የሚል ኃላፊነት የሞላበት የሰከነ እና ብስለት ያለው ውይይት ነው የተካሄደው። በመሆኑም በአብዛኛው በመግባባት ነው የተወጣው። ከዚህ በፊት የነበሩት ስህተቶች መታረም እንዳለባቸው ሂስ የተደረጉበት ሁኔታ ስለነበሩ ከሌላው ጊዜ የተለየ እና የሰከነ የበሰለና ኃላፊነት የተሞላው ከስሜትም የጸዳው ጊዜ የሰረገበት ነው የሚል ነው ያየ ነው። ስለዚህ የገለጹልኝ ነገሮች በሙሉ ሁሉም ፓርቲዎች የተስማሙባቸው አራቱም አባል ድርጅቶች የተስማሙባቸው እንጂ በድምፅ ብልጫ የተወሰኑ አይደሉም፣ የለም በአጠቃላይ በኮንሰንሰስ ነው። እዚህ ላይ አቶ ፈቃዱ የሰኔ አስራ አምስቱ ክስተት ከተፈጠረ በኋላ የመጀመሪያው ነው ይህ የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ። ያ ጉዳይ ተነስቶ ነበረ፣ በስብሰባው ተነስቷል። ጉዳዩ አሳዛኝ ነው። ጉዳዩ የተቃጣው በግለሰቦች ላይ አይደለም፣ በሁለት የመንግስት ክንፎች ላይ ነው። በፖለቲካና በደህንነት ወሳኝ የመንግስት ክንፎች ላይ የተቃጣ ሁኔታ ነው። የግለሰቦች አይደለም። ይህ ነገር በሀገር መንግስቱ ላይ የተቃጣ በለውጡ ላይ የተቃጣ በአጠቃላይ የኢትዮጵያ ያለውና የተቃጣ ነው የሚል ማቅላይ ኮሚቴው ስራ አስፈጻሚ ያየው። ከዚህ ጋር ታይዘው ሁለቱ እህት ድርጅቶች ያወጣቸው መግለጫዎች ከኢህአዴግ ባህል እያፈነገጠ ነው፣ ትክክል አይደለም የሚል ነው ያየው የፈለገ ልዩነት ቢኖር በኢህአዴግ ባህል በስራ አስፈጻሚና ማዕከላዊ ኮሚቴ ቀርቦ መወያየት፣ መከራከር፣ መተጋገል ሲቻል በዚህ ደረጃ በኦፊሻል የሆነ ኦፊሴላዊ የሆነ መግለጫ ማውጣት ለኢህአዴግ አንድነት ጠቃሚ እንዳልሆነ ከባህሉ ያፈነገጠ እንደሆነ ስሜት የተጫጫነው መሆኑን ሂስ የተደረገበትና ትክክል እንዳልሆነ ነው የታየው ማለት ነው አንደኛው አንደኛው ላይ ጣቱን እንዳይቀስርና ራሱን ወደ ውስጥ ከለውጡ አንጻር ይላል ራሱን ወደ ውስጥ እንዲመለከት ነው ከመግባባት ላይ የተደረሰው ወይም ውይይት ግምገማ የተደረገው፣ ብለዋል። ቀደም ሲል ሲገልጹልኝ እና ይሄኛው ነው ጥፋተኛ ይሄኛው እንዲማድረግ የለበትም በሚል ነው ወይስ ሁለቱንም ከዚህ ድርጊት ተቆጠቡ የሚል ነው የነበረው የግምገማ አካሄድ? ከዚህ ድርጊት መቆጠብ አለባቸው ነው። ከኢህአዴግ ባህል ውጭ ነው ሆኖ፣ ማንኛውም አይነት ልዩነት ቢኖር በኢህአዴግ ባህል የራሳችን መድረክ ፕላትፎርም ስላለን በዛ መቅረብ ሲገባቸው ልዩነትን በሚያሰፋና መተጋገዝና የአጋርነትን የማሳይ ነው ብሎ ነው ኢህአዴግ የገመገመው ከለውጡ አንጻር በተለይ ለውጡ እንዲሳካ የሚፈለገው ደረጃ እንዲደርስ ወደፊት እንዲሄድ የሚታትሩ እንዳሉ ሁሉ የቀድሞውን ይዞ የመቆዘም ህዝበኝነት፣ ወላዋይነት እንዳለም ተገምግመዋል ብለዋል። ቀደም ሲል ሲያብራሩልኝ፣ ከዚህ አንጻር በድርጅት ደረጃ ነው? ለምሳሌ ከአራቱ አባል ድርጅቶች ውስጥ ይሄኛው ድርጅት ከለውጡ አንጻር በሚገባ እየተራመደ አይደለም፣ ለውጡን ወደፊት እያስኬሄድ አይደለም በሚል ነው ግምገማው፣ ወይስ እንደ ኢህአዴግ ነው ግምገማው? በድርጅት ደረጃ በዚህ የተፈረጀ የለም። ተቸካይነት ከየሁሉ ብሔራዊ ድርጅት ሊኖር ይችላል። ህዝበኝነት እየሰፋ ነው ወላይነትም እየሰፋ ነው። በመሆኑም ይሄ ድርጅት ነው ተቸካይ፣ ይሄ ድርጅት ነው ህዝበኛ፣ ይሄ ድርጅት ነው ወላ፣ ይሄ ድርጅት ነው እንት የቆመው በሚል ሳይሆን ከዚህ ነጥቦች አኳያ በምን ደረጃ ነው እያንዳንዱ ያለው ነው የሚል እያንዳንዱ ብሔራዊ ድርጅት አባል ድርጅቶቹ ገምግቡ እንዲያመጡ የተቀመጠው እንጂ በድርጅት ተፈረጀ ሳይሆን እንደ ኢህአዴግ የገምገምን ስለሆነ ኢህአዴግ የሚመለከቱ በሽታ ፊ ናቸው ብለን ያየ ነው። አቶ ፈቃዱ ተሰማ የኢህአዴግ የስራ አስፈጻሚ ኮሚቴ አባልና በኢህአዴግ ምክር ቤት ጽፈት ቤት የፖለቲካ ፓርቲዎችና ሲቪክ ማህበራት ጉዳይ ዘርፍ ኃላፊ በአሜሪካ ድምጽ ሬዲዮ አድማጮች ስም በጣም ነው የማመሰግነው። ስለ ጊዜዎት አመሰግናለሁ። ነ ለሁለት ቀናት የተካሄደው የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ በሌሎች አገራዊና ወቅታዊ ጉዳዮች ላይም ውሳኔዎች ማስተላለፉን አቶ ፈቃዱ ተሰማ አብራርተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር። እስክንድር በቀሪ ጉዳዮች ላይ ከአቶ ፈቃዱ ተሰማ ጋር የተነጋገረባቸውን ጉዳዮች በሌላ ዝግጅት ይዞ ይመለሳል። የዕለቱን አብይ ርዕስ ዘገባ ነበር የሰማችሁት። መጽሔቱ ይቀጥላል። አገራዊ የደህንነት ስጋትን ሚዛኑን ባልጠበቀ አገላለጽ ማስተጋባት ወደ ሀገራዊ ውድቀትና መፈራረስ ሊያመራ ይችላል ሲሉ አንድ የቀድሞ ፖለቲከኛ አሳሰቡ። በኢትዮጵያ የሚገኙ ፓርቲዎች ሁሉ ሀገራዊው ምርጫ በተያዘለት የጊዜ ሰሌዳ መሰረት እንዲካሄድ መስራት መሰራት አለበት ሲሉም ማሳሰባቸውን ጠቅሶ መለስካቸው አምሃ ተከታዩን አድርሶናል። የኢትዮጵያን የፖለቲካ አጀንዳ አድማስ ማስፋት በሚል ርዕስ ዙሪያ ነጻነትና እኩልነት ፓርቲ ባዘጋጀው መድረክ ሌሎች ተያያዥነት ያላቸው ንዑስ ርዕሶች የውይይት መነሻ ሐሳብ ለሰነዘሩት ተመራማሪዎችና ባለሙያዎች አድለው ነበረም። የፖለቲካ ፓርቲዎች፣ ዴሞክራሲና የፌዴራል ስርዓት ግንባታ በኢትዮጵያ በኢትዮጵያ የፖለቲካ ትኩረት የተነፈጉ አጀንዳዎች፣ አርብቶ አደሩ እንደማሳያ ማሳያ፣ የኢትዮጵያ ፖለቲካ አንኳር አጀንዳዎች እና የኢትዮጵያ ፖለቲካ የወደፊት ትኩረት አቅጣጫ የሚሉ ነበሩ። የኢትዮጵያ ፖለቲካ የወደፊት ትኩረት አቅጣጫ በሚለው ርዕስ የመወያያ ሐሳባቸውን ያቀረቡት አቶ ሙሼ ሰሙ ቀደም ባሉት ዓመታት በነበረው የኢትዮጵያ ፖለቲካ በንቃት ተሳትፈዋል። በዚህ ውይይት መድረክ ያቀረቧቸው ሐሳቦች በወቅቱ የአገሪቱ ፖለቲካዊ ችግሮች ላይ ያተኮሩ ነበሩ። እንደ አቶ ሙሼ ሰሙ አመለካከት በኢትዮጵያ ካለፉት ሁለት አስርተ ዓመታት በላይ ለዲሞክራሲና ለልማት ሲደረግ የነበረው ትግል ከሦስት ዓመታት ወዲህ ተጠናክሮ ቀጥሏል። በገዢው ግንባር በኢህአዴግ ውስጥም የአስተሳሰብ ልዩነት ፈጥሮ ሁለት ኃይሎች እንደወጡ ይታያል። አንዱ የሕዝቡን ፍላጎት የተከተለና እስከ ዛሬ የተገኙ ለውጦችን የሚያራምር ሲሆን፣ ሌላኛው ደግሞ ይህን ለውጥ የሚቃወምና ወደ ኋላ ለመመለስ የሚታገል ኃይል እንደሆነ ያስረዳሉ። ይህን ሀገሪቱ የምትገኝበትን አጠቃላይ ፖለቲካዊ፣ ምጣኔ ሀብታዊና ማኅበራዊ እውነታ የሚገለጽበትን አገላለጽና አስተሳሰብም አቶ ሙሼ ተንትነዋል። አንዳንዶቹም በተለይም እሳቸው እንዳሉት ልሂቃኑ ኢትዮጵያ አሁን የምትገኝበትን ሁኔታ ከዩጎዝላቪያ፣ ከሶሪያ፣ ከሊቢያ፣ ከየመንና ከመሳሰሉት አገሮች ጋር ያመሳስሉታል። ይህ በእሳቸው አመለካከት ጨለምተኝነት ነው። ይሄ ልምድ በእኔ እምነት ጨለምተኝነት የሚወስደን ወደ ፈለግነው ጨለምተኝነት ስጋቶችን በሚመጥናቸው ልክና ደረጃ ማስቀመጥ ካልቻለንና እኛ በተለያየ መንገድ መድረክ አግኝተን ማይክሮፎን ጨብጠን ሀሳባችንን የምንገልጽ ሰዎች ስጋቶቻችንን ታጭ ካለው ማህበረሰብ በጎላ መልኩ የምናሳይ ከሆነ ይሄንን አምኖና ተቀብሎ ሁሉንም ነገር ራስን ከመከላከልና ከመጠበቅ አኳያ ሊወስዶ ይችላል ማህበረሰቡ። ይሄ ደግሞ መንግስታዊ መዋቅሮች የደህንነት፣ የፍትህ፣ የመከላከያ የመሳሰሉትን ተቋሞች በሙሉ ወደ መጠራጠር፣ ወደ አለመቀበል፣ አለመታዘዝን ነው የሚያስከትለው። ይሄ ደግሞ ለመፍረስ አንድ እርምጃ ወደ አደጋው ነው የሚያቀርበን እንጂ ገንቢ አይደለም። በእኛ በኩል ተስፋዎቹ ላይ ብዙ ካፒታላይዝ እያደረግን ስጋቶቻችንን ግን በሚመጥነው ትንታኔ ካልሄድንበት እኔ ጨለምተኝነቱ ያፈርሰናል። ከእውነተኛው ችግር ይልቅ ከመጣንበት ታሪካችንና ከመጣንበት ዝንባሌያችን ይልቅ ጨለምተኝነታችን እንደ ሕዝብ ሊያፈርሰን ይችላል። በተለይ ልሂቃኑ ላይ የሚታየው ስጋት፣ ልሂቃኑ ላይ የሚታየው ፍርሃት፣ ልሂቃኑ ላይ ኤክስፕረስ የሚደረግበት ትንታኔ በጣም አደገኛ ነው ባይ ነኝ። በአቶ ሙሸ ሰሙ ትንታኔ መሰረት በአሁኑ ወቅት በሀገሪቱ ተስፋና ስጋት ተነባብረው የሚታዩባቸው ሁኔታዎች አሉ። ከእነዚህ አንዱ በ2012 ይካሄዳል ተብሎ የሚጠበቀው ሀገር አቀፍ ምርጫ ነው። አንዱ ኃይል ምርጫው ህገ መንግሥታዊ ድንጋጌ ስለሆነ ሰማይ ዝቅ ምድር ከፍ ቢል በተያዘለት ቀነቀጥሮ መካሄድ አለበት የሚለው ነው። ሌላው ኃይል ደግሞ ሰላም የለም ምርጫውን ማካሄድ እንደ ሀገር ያፈርሰናል ይላል። በአቶ ሙሽ የሰሙ አተያይ ሁሉም ወገን ሰላምን ለማምጣት የየራሱን ድርሻ ከተወጣ በዚህ ውዝግብ ውስጥ ለመግባት አንገደድም ባይ ናቸው። ስለዚህ ሁሉም ድርጅቶች ምርጫ ይካሄድ አይካሄድ የሚለው ውዝግባቸውን አቁመው ምክንያት ያደረጉትን ሰላም ለማምጣት የድርሻቸው መወጣት አለባቸው። አንደኛው ሁለተኛው፣ ምርጫ የማይካሄድበት መሰረታዊ ምክንያት በኢትዮጵያ ቆዳ ስፋት በአጠቃላይ ሰላም ባለመኖሩ ነው። በተወሰኑ አካባቢዎች ያለ ግጭት ነው። ከዚህ በፊት ለምሳሌ ሶማሌ ላይ ሶማሌ አካባቢ ግጭቶች እያሉ ምርጫ ተካሄዷል። ያንን አካባቢ ለጊዜው ምርጫውን አቆይቶ ሰላም ሲሰፍን ምርጫው ተካሄዷል። በአንድ አካባቢ፣ በአንድ ወረዳ ወይንም በአንድ መንደው ግጭት ስላለ ብቻ ምርጫውን ለማራዘም ምክንያት አድርጎ ማቅረብ ለእኔ ትክክለኛ መንገድ አይደለም ብዬ ነው የማስበው እና ምርጫው መካሄዱ አሁን ያለው መንግሥት ላይ ያለውን ጥርጣሬ በተሻለ ደረጃ ለሚመጣው መንግሥት ጉልበትና አቅም ስለሚሰጥ በምርጫ ስለሚመጣ ወደ ስልጣን ማንም ይሁን ማን ኢህአዴግም ሊሆን ይችላል ተቃዋሚዎችም ሊሆኑ ይችላሉ። ያ ኃይል የህዝብ ተቀባይነትን በተሻለ ደረጃ ስለሚያገኝ ለወደፊት ራእያችን ስንቅ ነው ብዬ ነው ማምነው። ከዚያ አኳያ እንግዲህ አሁን ምርጫ ቦርድን ገለልተኛ የማድረግ ምርጫን ለማካሄድ የሚያስፈልጉ ስንቆችና አቅርቦቶችን የማሟላት እንደታየው ባለፉት አራት ወይም አምስት ምርጫዎች ያልነበረ ሪሶርስ ነው ለምርጫ ቦርድ የተመደበለት። እነዚህ ተስፋዎች ናቸው ብዬ ነው ማምነው። ምክንያቱም ምርጫው ተጭበርብረዋል ወይንም ደግሞ ምርጫው ነፃና ገለልተኛ ባልሆነ ኃይልን የተካሄደው የሚለውን ነገር ከወዲሁ ለመቅረፍ ስራ እየተሰራ እነዚህ ስራዎች ከነበሩት ስራዎች በተሻለ ደረጃ የምናያቸው ስለሆነ ተስፋ ሰጪዎች ናቸው ላለው። በኢትዮጵያ ፖለቲካ ትኩረት የተነፈጉ አጀንዳዎች የአርብቶ አደሩ ልማት እንደ ማሳያ በሚለው ንዑስ ርዕስ የውይይት መነሻ ሀሳብ የሰጡት ዶክተር ኮንቴ ሙሳ ከሉንድ ዩኒቨርሲቲ ስዊድን ነበሩ። ዶክተር ኮንቴ እንዳስረዱት በኢትዮጵያ አርብቶ አደር አካባቢዎች የሚካሄዱ የልማት መርሃ ግብሮች የነዋሪዎቹን ህይወት የሚለውጥና በእነሱ ላይ ያተኮረ አይደለም። ልማት አንዱን አኮስምኖ ሌላውን የሚያፋፋ መሆን የለበትም ይላሉ። ስለ ልማትም ሆነ ስለ ሀገር አንድነት ሲታሰብ ማዕከሉ ህዝብ መሆን አለበት። ስለ ሀገራችን አንድነት፣ ስለ ኢትዮጵያ አንድነት፣ ስለ ነፃነት ስናወራ ብዙ ጊዜ እኔ ስለ መሬት ነው የምናወራው። ስለ አፋርም ሲነሳ ስለ ሶማሊያም ሲነሳ በአብዛኛው ጊዜ የሚነሳው ስለ ፖርቱ ነው፣ ስለ ውድቡ ነው፣ ስለ የተፈጥሮ ሀብቱ ነው ህዝቡን ምን እናድርገው እና አሁን ያለው ዲስኮርስ እኔ የፖለቲካ ትርክታችን ስለ ህዝብ መሆን አለበት። ህዝብ ሲኖር ነው አገር የምትኖረው፣ ህዝብ ሲኖር ነው ደግሞ ስለ አንድነትን ማውራት የሚችለው። የኢትዮጵያ ፖለቲካ አንኳር አጀንዳዎች በሚለው ንዑስ ርዕስ የውይይት መነሻ ሀሳብ ያቀረቡት ዶክተር መላኩ ተገኝ ከደቡብ አፍሪካ ፕሪቶሪያ ዩኒቨርሲቲ በሀገሪቱ የሚነሱ የውይይት የክርክር ርዕሰ ጉዳዮች በተለያዩ ምክንያቶች ችግር ያለባቸው እንደሆኑ ገልጸዋል። እውቀት አልባ አባባሎችና አስተያየቶች እንደሚሰነዘሩም ጠቅሰው ይህም አገሪቱ ከምትገኝበት መሠረታዊ ችግሮች ውይይቱን እንደሚያርቀው ይከራከራሉ። በእሳቸው አስተያየት በኢትዮጵያ ውስጥ ቅድሚያ ሊሰጠው የሚገባ አጀንዳ ልማት ነው። ከሁሉ አስቀድሞ አገራችን ድሃ ነች። ስለዚህ ይህን ድህነት ማውደም አለብን። አገራችን ካለችበት ኋላ ቀርነት መውጣት አለባት። ይሄ ምንም ጥያቄ የለውም። ስለዚህ በኢትዮጵያ ውስጥ መኖር ካለበት የፖለቲካል አጀንዳ አንደኛውና ትልቁ ዴቨሎፕመንት ነው። የማንኛውም ፖለቲካ ፓርቲ ትልቁ አጀንዳ ዴቨሎፕመንት መሆን አለበት። ምክንያቱም ኢትዮጵያ ውስጥ እንዳለው ድህነት እኔ በበኩሌ ብዙ ሀገሮች አይቻለሁ፣ ኢትዮጵያ ውስጥ እንዳለው ድህነት የትም አላየሁም። እጅግ አድርጎ በደህንነት የሚኖር ሕዝባችን የማንኛውም ፖለቲካ ፓርቲ ጥልቁ አጀንዳ ደህንነትን ማስቀረት መቻል መሆን አለበት። ነፃነትና እኩልነት ፓርቲ ባዘጋጀው በዚህ የውይይት መድረክ ላይ የተገኙ ታዳሚዎች በቀረቡት ሀሳቦች አስተያየቶቻቸውን ሰንዝረዋል። መለስካቸው ካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው ለዘገባው። አሁን ከምሽቱ ሶስት ሰዓት ተኩል ነው። አዲስ አበባ ላይ ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ ከኦዲዮናው እና በእጅ ስልካችሁም ቪኦኤ ዶት ኤች ኦ አር ኤን ዶት ኤም ኦ ቢ አይ ላይ ልታገኙን ልታዳምጡን ትችላላችሁ። የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከፕሌይ ስቶር ወይም ከአፕ ስቶር ጠይቁ፣ በቀላሉ ታዳምጡናላችሁ። ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል በ49 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚቀርብላችሁንም ስርጭት እንድታዳምጡ እንጋብዛለን። ፕሮዲውሰሩ ንጉሱ ታምሬ ነው። ቴክኒሽያኑ ዳንክራፍትን። የዌብ እና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። የምሽቱ ስርጭት ዋና አዘጋጅ አሉላ ከበደ ነው። እያስተናገድናችሁ ያለነው ያለ ነው ሰሎሞን አባትና ቆንጅት ታየነን። አሁን ለምሽቱ ወደ ተያዘው ሁለተኛ አጋማሽ ዝግጅት የመጀመሪያ ዘገባ እናልፋለን። በሐዋሳ ከተማና ሲዳማ ዞን ሐምሌ 11 በተፈጸመ የወንጀል አድራጎት ተጠርጥረው በታሰሩ ግለሰቦች ጉዳይ ፖሊስ ለተጨማሪ ምርመራ ለ14 ቀን እንዲራዘም ላቀረበው የጊዜ ቀጠሮ ጥያቄ ጉዳዩን የሚያየው ችሎት አራት ቀናት ፈቅዷል። ዮናታን ዘብዲዮስ የችሎቱን ውሎ ተከታትሎ ተከታዩን ዘግበዋል። በተጠርጣሪዎች ላይ ለሚደረግ ተጨማሪ ምርመራ የ14 ቀናት ቀጠሮ የጠየቀው ፖሊስ የቀሪ የምስክሮችን ቃል መቀበል፣ የሰነድ ማስረጃዎችን ማሰባሰብ፣ የወደሙ ንብረቶችን ግምት ማውጣት፣ ያልተመለሱ የጦር መሳሪያ ማስመለስ፣ የተጻፉ ደብዳቤዎችን መልሶ ማሰባሰብና የመሳሰሉ ቀሪ ስራዎች አሉኝ ብሏል። የቴክኒክ ማስረጃዎችን ከብሔራዊ ደህንነት ቢሮና ከሌሎች መንግስታዊ ተቋማት የማስመጣትና ያልተያዙ ግብረአበሮቻቸውን መያዝ ያላጠናቀቂው ስራ በመሆናቸው አጠናቅቄ ለፊት አካል እስካቀርብ ድረስ በወንጀለኛ መቅጫ ሕግ አንቀጽ 2019 በተደነገገው መሰረቱ ተጨማሪ 14 ቀናት እንዲፈቀድ ሲል ነው የጠየቀው። በእነ ታሪኩ ለማመዝገብ የተጠረጠሩ ዘጠኝ ተጠርጣሪዎች የቀረሩባቸውን የወንጀል ጭብጦች አይመለከቱንም፣ የፖለቲካ ጣልቃ ገብነት ያለበት የዜጎችን ነፃነትና መብት ለመገደብ የሚሰራ ስራ ነው ሲሉ ተቃውመዋል። ክሱ ሳይመሰረትባቸው 25 ቀናትን መታሰራቸውን ለፍርድ ቤት ገልጸው ምርመራዎቹ በአጭር ጊዜ ውስጥ የሚያልቁ ነው ሳለ መርማሪ ፖሊስ የጠየቀው ተጨማሪ የጊዜ ቀጠሮ ሆን ተብሎ እኛንም ቤተሰቦቻችንም ለማጉላላት የሚደረግ ድርጊት ነው ብለዋል። ፖሊስ ለተጠረጠርንባቸው ወንጀሎች በቂ ማስረጃ የለውም፣ ለወንጀሉም ተጠያቂው እኛ ሳንሆን መንግስት ራሱ ነው ይልቁንስ ሰብአዊና ዲሞክራሲያዊ መብቶቻችን የተጣሱ ስለሆኑም ፍርድ ቤቱ ይህንን ከግምት በማስገባት በነጻ ያሰናብተን አሊያም የዋስትና መብታችን ተጠብቆ በውጭ ሆነን እንድንከታተል ስሉ ጠይቀዋል። መርማሪ ፖሊስ በበኩሉ ወንጀሉ ከባድና በቡድን የተፈጸመ በመሆኑ በወንጀል ህግ 238 መሠረት የዋስትና መብት አያሰጥም ብሏል። በርካታ ህገ ወጥ የጦር መሳሪያዎችን በቁጥጥር ስር ማዋሉን ከ300 በላይ ምስክር ያላቸውን ግለሰቦችና የ150 ተከሳሾችን ቃል መቀበሉን ይፋ ያደረገው ፖሊስ በርካታ የተዘረፉ የመንግስት ኮምፒውተሮችን የቤትና የቢሮ እቃዎችንም መያዙንም ለችሎቱ አስታውቋል። ፖሊስ ከስዳማ ዞን የክልል ጥያቄ ጋር በተያያዘ በሐዋሳና በዞኑ የተለያዩ አካባቢዎች ሐምሌ 11 2011 ዓ ም በተፈጸሙት የጥቃት ወንጀሎች ተጠርጥረው በቁጥጥር ስር የዋሉና በምርመራ ላይ የሚገኙትን የዘጠኝ ተጠርጣሪዎች በእስካሁን ምርመራ ደረስኩበት ያለውን ውጤትና ስድስት የወንጀል ጭብጦችን ለችሎቱ በጽሑፍ አቅርቧል። ከተለያዩ መስሪያ ቤቶች ደብዳቤዎችን የማሰባሰብ በዕለቱ የተገደሉ ግለሰቦችን መለየት የተቃጠሉ የግልና የመንግስት መስሪያ ቤቶችን የፎቶና የተንቀሳቃሽ ምስል ማስረጃ ማሰባሰቡንም ገልጧል። በወንጀል ተጠርጥረው ከታሰሩ ግለሰቦች ውስጥ ዝቅተኛ የወንጀል ተሳትፎ ያላቸውን በመመርመር 332 ግለሰቦችን ከእስር ልቅቅ ያለውን ሲል ፖሊስ አመልክቷል። በፖሊስ የምርመራ መዝገብ ከተዘረዘሩ ክሶዎች ህገ መንግስታዊ ስርዓትን በኃይል ለመናድ በማሰር ዜጎችን ማፈናቀል፣ የሰው ህይወት ማጥፋት፣ መሠረተ ልማቶችን ማውደም፣ የግልና የመንግሥት ተቋማትን ከጥቅም ውጭ ማድረግና ለግጭት ማነሳሳት የሚሉ ይገኙባቸዋል። ግራና ቀኝ ያዳመጠው የአዋሳ ከተማ ከፍተኛ ፍርድ ቤት አንደኛ ወንጀል ችሎት መርማሪ ፖሊስ 14 ተጨማሪ ቀን የጠየቀ ቢሆንም እስካሁን የምርመራ ስራውን ማጠናቀቅ ነበረበት በማለት ተጨማሪ አራት ቀናትን ብቻ በመፍቀድ ናሴ 10 2011 ዓ ም ምርመራውን አጠናቀው እንዲያቀርብ ትእዛዝ ሰጥቷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብጅዮስ ሐዋሳም አመሰግናለሁ። ዮናታን ለዘገባው ተከታዩ ዘገባ ወደ ባሌ ይወስደናል። ተፈናቃዮች ወይስ ሥራ ፈላጊዎች? በባሌ ዞን በርበሬ ወረዳ ከዚህ ቀደም በተለያየ የጉልበት ስራና እርሻን በእኩል በመስራት ላይ ተሰማርተው የነበሩ ሰዎች መንግስት የራሳችንን መሬት ሰጥቶን ራሳችንን እንድናስተዳድር ሊያመቻችልን ይገባል በማለት ተሰባስበው በወረዳው ጭከታ የሚባል አካባቢ መቀመጣቸውን መነገሩን ተከትሎ የአሜሪካ ድምፅ በቦታው ተገኝቶ የሰፋሪዎቹን ሁኔታ ቃኝቷል። ሰፋሪዎቹ ከዚህ ቀደም ተፈናቅለናል በማለት መናገራቸውን የአሜሪካ ድምፅ ሲዘግብ መቆየቱ የሚታወስ ሲሆን የአሜሪካ ድምፅ በቦታው ያነጋገራቸው ሰዎች ግን ተፈናቅለው ሳይሆን መንግስት መሬት እንዲሰጣቸው ለመጠየቅ አንድ ላይ ተደራጅተው መቀመጣቸውን ነው የተናገሩት። ረኪኑ መለፋ ብቻው እነመ ቡቃ ባከረ ጅዳቱ ጠቡ የመሬት ችግር ብቻ ነው እኛን ያፈናቀለን። ማንም አልለካንም። መሬት ኖሮን ለራሳችን መስራት ስላልቻልን ብቻ ነው ተንቀሳቅሰን ከቦታው የተነሳ ነው በዚህ መልክ የተሰባሰብነውም አንድ ላይ ሆነን ጥያቄ ከጠየቅን መፍትሄ ልናገኝ እንችላለን በሚል ነው። ወልጌኔዮ ጋፈኔ ፉርማት አርገችሁን ኦሉ እነዚህ ሰዎች ከአንድ ሺህ አንድ መቶ አባወራ ወይ ደግሞ ከአምስት ሺህ በላይ ሰዎች የሚሆኑ ሲሆን ቢያንስ ለአንድ ዓመት አካባቢ ሲሰባሰቡ ሲጠረቃቀሙ እንደቆዩ ነው የወረዳው አስተዳደር የሚገልጸው። አቶ ገመቹ ነጋሳ የዚህ ማህበረሰብ ። <Hubble�� SM maggots> አንድ አባልና የሂደታቸው ጸሐፊ ነው። ለረጅም ጊዜ ቀን ስራና የእርሻ ስራን በጋራ ከባለ መሬቶች ጋር መስራት የታከተን ኑሮ ሆኖብናል ይላል። መንግስት ጠፍ የሆነ መሬት ፈልጎ ቢሰጠን ብለን ነው የምንመኘው። ለረጅም ዓመታት የሰው መሬት ላይ እርሻን በጋራ ሰርተናል ግን አቅማችንም እየደከመ ጊዜም እየሄደ ነው እየመጣ ያለው። የክልሉ ባለሥልጣናትም እዚህ ድረስ መጥተው አነጋግረውናል። ያለውንም ችግር አይተው እኛም ነግረናቸዋል። ወደ የመጣንባቸው ቀበሌዎች እንድንመለስ ነው የነገሩን። ነገር ግን እዚህ ላይ ስጋት አለን። ትተን የመጣናቸው የቀን ሥራና የጋራ ሥራዎች ባለቤቶቻቸው ለሌላ ሰጥተው ሊሆንብን ይችላል። ቦታ ሊያዝብን ይችላል። የት ነው የምንመለሰው? የቀድሞ ሥራችንን ጥለን ከመጣን አመት አልፎናል። ሄጄ የሰው ይዞታ ላይ መስፈር አልችልም። ይሄ በጣም ጥያቄ ሆኖብኛል። የአሜሪካ ድምፅ ከዚህ ቀደም ያነጋገራቸው ሰዎች መፈናቀላቸውንና ችግር እንደደረሰባቸውም ሲናገሩ የቆዩ ሲሆን በአካል ሄደን በአካባቢው በቃኘነው ቅኝት ያነጋገርናቸው ሰዎች ግን ማንም እንዳላፈናቀላቸው ተናግረዋል። የበርበሬ ወረዳ አስተዳዳሪ አቶ ሁሴን ሂኮ ለአሜሪካ ድምፅ እንደተናገሩት ሰዎቹ ከተለያዩ አስራ ስምንት የወረዳዋ ቀበሌዎች ተሰባስበው በሁለት አይነት የተገናኙ ናቸው ይላሉ። እዚህ ቦታ ላይ የሰፈሩ ሁለት አይነት ሰዎችን ማንሳት እንችላለን። አንደኛዎቹ መሬት ያለውንም ሽጦ ሌላ ተጨማሪ አገኛለሁ ብሎ ተመኝቶ እዚህ ድረስ የገባም አለ። ሌላኛው ደግሞ እውነትም በጣም የተቸገሩ ልጆቻቸውንም መርዳት የታከታቸው ናቸው። እንዲህ ነው ተሰባስበው አንድ አካባቢ ላይ የተቀመጡት። ባለፈው ሳምንት የበርበሬ ወረዳ ነዋሪዎች ተፈናቅለው ከተፈናቀሉ በኋላ የምግብ እርዳታም በማጣት ከፍተኛ ችግር እንደደረሰባቸው መወራቱን ተከትሎ የኦሮሚያ ብሔራዊ ክልላዊ መንግስት በምክትል ርዕሰ መስተዳደር ደረጃ የማህበራዊ ክላስተር አስተባባሪ ዶክተር ግርማ አመንቴ የሚመራ አንድ ልዑክ ወደ ባሌ ዞን በርበሬ ወረዳ ልኮ ነበር። የልዑኩ አባል የሆኑት የኦሮሚያ አደጋ ስጋት አመራር ኮሚሽን ምክትል ኃላፊ አቶ ገረመው ሊቃ እንደተናገሩት ሰዎቹ ተፈናቃይ አለመሆናቸውን መለየታቸውን ነው። እነኚህ ሰዎች ተፈናቃይም አጠቃላይ በመደበኛም በእርዳታም በጥናት የተለዩ አይደሉም እና እንዲሁ ግን ተሰብስቦ መሬት እንፈልጋለን መሬት ይሰጠን የሚል ጥያቄ ስላቀረቡ መፍትሄ እስከሚያገኙ ድረስ በሚል በእንዲህ አይነት መልኩ እንትን ያልነው፣ ግን አሁን በአካል ሂደን እንዳየነው እነኝህ ሰዎች በጣም ጠባብና ባለቤት ባለው መሬት ላይ እንዲህ ተፋፍነው መቆየት ጥሩ አይደለምና አሁን የምደረገው እርዳታ እንዳለም ቢሆን ማለት ነው። ሰዎቹ በአሁን ጊዜ በሌላ ግለሰብ ይዞታ የተያዘ መሬት ላይ የሰፈሩ ሲሆን ከአካባቢው ማህበረሰብ ጋር በስፋት ውይይት ተደርጎ እነሱንም በማሳምን እንዲነሱ መደረጉንም ነው የተናገሩት። ይህንንም ለማድረግ እንደ መፍትሄ ተብሎ የተቀምጠውን አቶ ገርመ ሊቃ ለአሜሪካ ድምፅ ተናግረዋል። የመሬት አሰጣጥና አሰፋፈር ጉዳይ ከቀበሌ ራሱ ይጀምራል። አማራጮች መታየት አለባቸው። አማራጭ ካለ በዛ በቀበሌ ደረጃ በወረዳ ደረጃ በዞንም በመሳሰሉት ይታይና ከዚህ ሁሉ አቅም በላይ ሰውን ደግሞ እንደ ክልል ይጠናል። መሬት ቤት እንዳለ ምን አይነት ሰው እንደሚያስተናግድ ለማሰርም ደግሞ ቅድመ ስራዎች፣ መሰረተ ልማቶች፣ ሌሎችም ለማሟላት የሚጠይቀው በጀት ያሁሉ ቅድመ ዝግጅት ያስፈልጋል። እና እነኛ አሁን በበርበር ያሉት መሆን አማራጭ ነው ብለን አሁን ያስቀመጥነው አቅጣጫ ከበፊቱም በተበታተነ ቀበሌ ውስጥ ሲሰሩ የነበሩት መደበኛ ስራቸው ላይ ተመልሰው እንዲሰሩ ያንን እየሰሩ ደግሞ የምግብ ዋስትና ችግር የሚያጋጥማቸው መረዳት ያለባቸው ደግሞ ከለይተው ሲመጡ ልክ አሁንም እየተረዱ እንዳለ ባሉበት በያሉበት ቀበሌና ስፍራ እርዳታው ራሱ ደርሷቸው ራሳቸውንም እያገዙ በተጨማሪ ደግሞ መንግስት አግዟቸው በዛ ቦታ ላይ እንዲቆዩ የማድረግ ስራ ነው። አሁን የወሰን ነው እና ለአሜሪካ ድምፅ ሙክታር ጀማል ነኝ ከባሌ በርበሬ ወረዳ ሀሮዱማል። በኦሮሚያ ክልል ባሌ ዞን በርበሬ ወረዳ በቀን ስራና የጋራ እርሻ ላይ የተሰማሩ ሰዎች ቀደም ብሎ ተፈናቃዮች ነን ብለው ሲያበቁ ጥያቄያቸው የእርሻ መሬት እንዲሰጣቸው እንጂ ተፈናቃይ አለመሆናቸው መግለጻቸውን አስመልክቶ ሙክታር ጀማል ያጠናቀረውን ዘገባ ነው ያደመጥነው። የኦሮሚያ ክልል የአደጋ ስጋት አመራር ቢሮ ሰዎቹ ወደ የመጡበት ቀበሌ ተመልሰው ባሉበት እንዲረዱ እንደሚደረግ መናገራቸውን አክሎ ገልጿል። አድማጮች በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው የምታደምጡት። ተከታዩ የስፖርት ዝግጅት ይሆናል። አዘጋጅና አቅራቢው ግርማቸው ከበደ የምሽቱን ስፖርት ዘገባዎች ይዟል። ሰላም፣ እንደምናመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅት የአፍሪካ እግር ኳስ ኮንፌዴሬሽን የክለቦች ውድድር፣ የአውሮፓ ሱፐር ካፕና የእንግሊዝ ፕሪሚየር ሊግ ጅማሬ ትኩረት የምናደርግባቸው የስፖርት ዘገባዎች ናቸው። ግርማቸው ከበደ ነኝ። አብራችሁን እንድትቆዩ በአክብሮት እጋብዛለሁ። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የክለቦች የቻምፒዮንስ ሊግ ውድድር ሲጀመር የኢትዮጵያ ሻምፒዮኑ መቀለ ሰባ እንደርታ በጠባብ ውጤት ተሸንፎ ወደ ቀጣዩ ዙር ለማለፍ ያለውን እድል አስፍቷል። መቀለ ሰባ እንደርታ በመጀመሪያው የአፍሪካ መድረክ ተሳትፎ ከሜዳ ውጪ በኢኳቶሪያል ጊኒው ካኖስፖርት ሁለላንድ ተሸንፏል። የመቀለን የመጀመሪያ ዓለም አቀፍ መድረክ ጎል ያስቆጠረው ደግሞ አማኑኤል ገብረ ሚካኤል ነው። የመልሱ ጨዋታ ከሁለት ሳምንታት በኋላ በአሸንዳ በዓል ጭፈራ ታጅቦ በትግራይ ስታዲየም ይካሄዳል። የመቀለው አሰልጣኝ ገብረ መድን ኃይሌ ከዚህ በፊት ከመከላከያ ጋር ባደረጓቸው አህጉራዊ የማጣሪያ ውድድሮች ከሁለተኛው ዙር በላይ ማለፍ አልቻሉም ነበር። በሌሎች የቻምፒየንስ ሊግ የማጣሪያ ጨዋታዎች የዩጋንዳው ኬሲሲኤ በናሚቢያው አፍሪካን ስታርስ ከሜዳው ውጪ ሶስት ለሁለት ተሸንፏል። የታንዛኒያው ያንግ አፍሪካንስ ከቦትሳናው ታውንሺፕ ሮለርስ አንድ ላንድ ተለያይቷል። ሌላኛው የታንዛኒያው ክለብ ሲምባ ከሜዳው ውጪ ከሞዛምቢኩ ዩዲሶኖጎ ጋር ዜሮ ለዜሮ፣ የሱዳኑ አልሂላል ከሩዋንዳው ራያን ስፖርት አንድ ላንድ አቻ ተለያይተዋል። አሰልጣኝ ውበቱ አባተ ፋሲል ከነማን በድል ተሰናብቷል። በካፍ የክለቦች የኮንፌዴሬሽንስ ዋንጫ የመጀመሪያ ማጣሪያ የታንዛኒያውን አዛም በባህር ዳር የገጠመው ፋሲል ከነማ አንድ ለዜሮ አሸንፏል። ብቸኛው አንጎል ያስቆጠረው በዛብህ መለዮ ነው። በዛብህ ባለፈው የውድድር ዘመንም በኮንፌዴሬሽን ዋንጫው ለወላይታ ድቻ ጎል ማስቆጠሩ ይታወሳል። ግጥሚያው ለአሰልጣኝ ውበቱ በፋሲል የመጨረሻ ጨዋታው ነው። በግል ችግር ምክንያት ከክለቡ ለመልቀቅ የወሰነው ውበቱ ውሳኔውን በእግር ኳስ ሕይወቴ ከወሰንኳቸው ከባድ ውሳኔዎች አንዱና ትልቁ በማለት በፌስቡክ ገጹ ገልጾታል። ፋሲል ከነማ አሰልጣኝ ለመቅጠር ባለፈው ሳምንት ማስታወቂያ ወጣ ሲሆን የቀድሞውን የመከላከያ አዲስ አበባ ከተማና ቅዱስ ጊዮርጊስ አሰልጣኝ ስዩም ከበደን ሊሾም እንደሚችል የቪኦኤ ምንጮች ገልጸዋል። ናይጄሪያ የሴቶች ከ20 ዓመት በታች የእግር ኳስ ዓለም ዋንጫን የምታዘጋጅ የመጀመሪያዋ አፍሪካዊ ሀገር ልትሆን ትችላለች። እስካሁን ድረስ የፊፋን የሴቶች ውድድር ያዘጋጀ አፍሪካዊ ሀገር የለም ይህ በሚቀጥለው የፈረንጆች አመት ሊቀየር ይችላል በቅርቡ ከአፍሪካ እግር ኳስ ፌዴሬሽን ምክትል ፕሬዝዳንትነት የተነሱት የናይጄሪያ እግር ኳስ ፌዴሬሽን ፕሬዝዳንት አማጁ ፒኚክ እንዳሉት የ2020 የሴቶች አለም ዋንጫ ከመሰረተ ልማት በተጨማሪ ሰዋዊ አሻራ ይጥላል ብለዋል የፊፋ የመርማሪ ቡድን ውድድሩን ያዘጋጃሉ የተባሉትን የሌጎስ ቤኒን ሲቲ አሳባ እና ኡዮ ከተሞች በመጎብኘት ግምገማውን አካሂዷል ናይጄሪያ ከ20 ዓመት በፊት የወንዶቹን ከ20 ዓመት በታች የእግር ኳስ ዓለም ዋንጫ ከ10 ዓመታት በፊት ደግሞ ከ17 ዓመት በታች የዓለም ዋንጫን አዘጋጅታለች። ፊፋ የሴቶች የ20 ዓመት በታች የእግር ኳስ ዓለም ዋንጫን አስተናጋጅ የሚወስነው በሚቀጥለው ዓመት ነው። የ2019/20 የእንግሊዝ ፕሪምየር ሊግ ሲጀመር የቪዲዮ ረዳት ዳኝነት የማንቸስተር ሲቲ ጥፋቶች ጥፋቶች እና የማንቸስተር ዩናይትድ አራ ለ ዜሮ ማሸነፍ ጎልተው ታይተዋል የእንግሊዝ ፕሪምየር ሊግ ክለቦች በክረምቱ የተጫዋቾች ዝውውር ወቅት 1.8 ቢሊዮን ፓውንድ አውጥተው በውሰት የሰጧቸውንና የሸጧቸውን ታዳጊ ተጫዋቾች ጨምሮ 426 ዝውውሮችን ፈጽመው ባለፈው አርብ የሜዳ ላይ ፉክክራቸውን ጀምረዋል ሊቨርፑል እና ማንቸስተር ሲቲ ኖርዊች እና ዌስትሃምን አራ ለ1 እና አምስት ለ ዜሮ አሸንፈዋል ሆኖም የዌስትሃማ አሰልጣኝ ማኑኤል ፔሌግሪኒ የሲቲ ተጫዋቾች ሆን ብለው ተደጋጋሚ ጥፋት ይሰሩ ነበር በሚል ወቀሳ አቅርበዋል። በጨዋታው የሲቲ ተጫዋቾች በመጀመሪያው አጋማሽ ብቻ 15 ጥፋቶችን ፈጽመዋል። በዚህ ጨዋታ ራሂም ስተርሊንግ ያስቆጠረው ጎል ከጨዋታ ውጭ በሚል በፕሪምየር ሊጉ ዘንድሮ ለመጀመሪያ ጊዜ በተተገበረው የቪዲዮ ረዳት ዳኝነት መሻሩ ሌላ አወዛጋቢ ጉዳይ ሆኗል። የማንቸስተር ዩናይትድ ደጋፊዎች የክለቡ ባለቤቶች ከክለቡ እንዲወጡ በጠየቁበት ጨዋታ ዩናይትድ ቼልሲን አራ ለዜሮ አሸንፏል። ዩናይትድ በሊጉ የመጀመሪያ ሳምንት ወጣቱን ቡድን ያጫወተ ክለብ ሆኗል። የቡድኑ አማካይ ዕድሜ ከ25 ዓመት በታች ሲሆን ከግብ ጠባቂው ዴቪድ ደ ሄያ በስተቀር ከቋሚ ተጫዋቾቹ ከ26 ዓመት በላይ የሆነው ተጫዋች በቡድኑ ውስጥ አልነበረም። የአውሮፓ የክለቦች ሱፐር ካፕ በመጪው ረቡዕ በቱርክ ኢስታንቡል ይካሄዳል። የአውሮፓ ቻምፒየንስ ሊግ አሸናፊው ሊቨርፑል እና የአውሮፓ ሊግ ባለዋንጫው ቼልሲ ለአውሮፓ የበላይነት ዳግም ይፎካከራሉ። ሊቨርፑል በኢስታንቡል መልካም ትዝታ አለው። ከ14 ዓመታት በፊት በቻምፒየንስ ሊጉ ከ3 ለ0 መመራት ተነስተው ኤሲ ሚላንን በመለያ ምቶች አሸንፈዋል። ሆኖም የውድድሩ ዋና ትኩረት ጨዋታውን የሚመሩት ዳኞች ናቸው። በአውሮፓ እግር ኳስ ታሪክ ለመጀመሪያ ጊዜ የወንዶች የፍጻሜ ጨዋታ በሴት ዳኞች ይመራል። በዋና ዳኝነት ፈረንሳዊቷ ስቴፋኒ ፋራፓርት በመስመር ዳኝነት ደግሞ የሀገሯ ልጅ ማኑኤላና አይርላንዳዊቷ ሚሼል ኦኔይል ጨዋታውን ይመሩታል። ሶስቱ ዳኞች የሴቶች የዓለም ዋንጫ ፍጻሜን ዳኝተዋል። የ35 ዓመቷ ዋና ዳኛ ስቴፋኒ ጨዋታውን መምራት ጫናው የተለየ ነው ያለችው ሲሆን እርሷን በቴሌቪዥን የሚመለከቱ ሴት ሕጻናት ሁሉም ነገርን ማድረግ እንደሚቻል እንደሚረዱ ተስፋ አድርጋለሁ ብላለች። በመጨረሻም ሳምንቱ በስፖርት ታሪክ አበበ ጀግናችን፣ አበበ ተስፋችን፣ አበበ ራዕያችን፣ አበበ ህይወታችን። በመጀመሪያ በባዶ እግሩ ማራቶንን መሮጥ ሲጀምር ተገረሙበት። በባዶ እግሩ 42 ኪሎ ሜትር ከ195 ሜትሩን ሮጦ ሲያሸንፋቸው ደግሞ ደነገጡ። ጊዜው እንደዚያ ነው የጥቁር አፍሪካውያን ስኬት የሚያስደነግጥበት አብዛኞቹ የአፍሪካ ሀገራት ከቅኝ አገዛዝ ለመውጣት የመጨረሻው ፍልሚያ ላይ የነበሩበት፣ ነጮች ማራቶንን ከእኛ ወዲያ ላሳር የሚሉበት ዘመን እናም በባዶ እግሩ የሮጠው ጥቁር አፍሪካው ያሸነፋቸው ደነገጡ። ማን ነው አሉ። ያኔ 28 ዓመቱ የነበረው አበበ ቢቄላ ነው። በኢትዮጵያ አዲስ ዓመት የ1953 ዓ ም መስከረም ሊጠባ በዋዜማው በሮም ድል አደረገ። አጼ ኃይለ ሥላሴ ተደሰቱ። ሮም በሀገሬ ወታደር ተወረረች ሲሉ የክብር ዘበኛውን አበበን አወደሱ። ከአራት ዓመታት በኋላ የትርፋ አንጀት ህመም ቀዶ ጥገና ካደረገ ከጥቂት ሳምንታት በኋላ በቶኪዮ ሌላ የማራቶን ድል ከሪከርድ ጋር አስመዘገበ። ሁለት ተከታታይ የኦሊምፒክ የማራቶን የወርቅ ሜዳሊያዎችን ሪከርድን ከማሻሻል ጋር የወሰደ የመጀመሪያው አትሌትም ሆነ። በመኪና አደጋ የተወሰነ የሰውነት ክፍሉን ማንቀሳቀስ ተስኖት በዊልቸር እየሄደ እንኳን ይህ የአሸናፊነት መንፈሱ አልጠፋበትም። የተለያዩ የአካል ጉዳተኛ ውድድሮች ላይ ይሳተፍ ነበር። ከኦሎምፒክ ድሎቹና ከተፎካካሪነቱ ባለፈ የኢትዮጵያውያን የአትሌቲክስ ስኬት መነሻው አበበ ቢቄላ ነው። የምሩፅ ማርሽ ቀያሪነት፣ የኃይሌ አይበገሬነት፣ የደራርቱ የድል ፈገግታ፣ የፋጡማ የማራቶን ገድል ያለአበበ መነሻነት የማይታሰቡ ናቸው። ይህ የኢትዮጵያ አትሌቲክስ የወርቃማ ታሪክ ጀማሪ የተወለደው ደግሞ ልክ ባለፈው ረቡ ከ87 ዓመታት በፊት ነበር የጋራ መኩሪያችን ክብረ ወሰናችን ፋና ወጊ ኮኮብ አበበ ጀግናችን ለዛሬ የነበሩን የስፖርት ዘገባዎች እነዚህ ናቸው ግርማቸው ከበደ ነኝ መልካም ምሽት ይሁንላችሁ ግርማቸው እናመሰግናለን ለዘገባው አበበን ማስታወሱም ድንቅ ነበረ አሁን ወደ ተከታዩ ዝግጅት እናልፋለን ሶማሌ ክልል አንድ የለውጥ ዓመት በሶማሌ ክልል በአቶ ሙስጠፌ መሐመድ እና አቶ አደም ፓራ የሚመራ አስተዳደር ክልሉን ማስተዳደር ከጀመረ አንድ ዓመቱን እያጠናቀቀ ነው። በዘርፈ ብዙ ችግሮች ተተብትቦ የነበረውን አስተዳደር ከማስተካከል እና ለህብረተሰቡ የሚጠይቃቸውን አገልግሎቶች በአግባቡ ለማቅረብ ምን ተከናውነዋል? የለውጡ ውጤት ምንድነው? ባለፈው አርብ ዝግጅታችን በተላለፈ ዘገባ በመጠኑ አድምጠናል። በክልሉ ውስጥ ጥቃት የደረሰባቸውን ሰዎች ለማቋቋም ከአጎራባች ክልሎች ጋርም የነበረውን ግንኙነት ለማሻሻል ምን ተሰራ? አዲስ ቸኮል ይዞታል። የቀድሞው የአብዲ መሀመድ ኡመር ወይም አብዲሊ አስተዳደር ከየትኛውም ብሔር በላይ የገደለውና ያሰቃየው ሶማሌዎች እንደሆነ በርካቶች የሚስማሙበት ነው። ሆኖም ሐምሌ 28 ቀን፣ በአንድ ቀን በታቀደ ሁኔታ ሶማሌ ባልሆኑት የክልሉ ነዋሪዎች ላይ የተፈጸመው ጥፋት ብዙዎቹን ያስደነገጠ ነበር። ሐምሌ 28 ቀን አስራ ቤተ ክርስቲያናት በከፊል ወይም በሙሉ ወድመዋል በፌዴራል አቃቤ ግምት መሠረት 450 ሚሊዮን በተጎጆች ግምት ደግሞ 600 ሚሊዮን ብር የሚገመት ሀብት ተዘርፏል ወይም ወድሟል በርካቶች ተገድለዋል ተገደው ተደፍረዋል በእነኚህና ተያዥ ችግሮች አቅሙ የፈቀደለት ሶማሊያ ያልሆኑ ነዋሪ ሁሉ ክልሉን ባገኘው ቀዳዳ ለመልቀቅ ጥረት በሚያደርግበት ወቅት ወደ ስልጣን የመጣው የአቶ ሙስጠፊ አስተዳደር ሶማሊያ ያልሆኑን ህብረተሰብ ማረጋገጥ ቻለ ወይ ከቻለስ እንዴት ነው ብለን ዶክተር ታጅዲንን ጠይቀን ነበር ሐምሌ አምስት ላይ ደግሞ የስፍሪ ጎሮሻ በጣም ከፍተኛ ቴንሽን ፈጥሮ ነበር። በተለይ የታሰበውም የሶማሌውን ህብረተሰብ ከሶማሌ ካልሆነው ህብረተሰብ ጋር የማጋጨት መንፈስም የነበረው ስለነበረ እኛ ስንመጣ ወደ ክልሉ አቶ ሙስጠፌም ወደ ክልሉ ስልጣናት ሲመጡ ፓርቲውም አንድ ላይ በመሆን መጀመሪያ የተሰራው ስራ ይሄንን ማረጋገጥ ስራ ነው። መጀመሪያ የተሰራው ስራ ህብረተሰቡ ማነጋገር ነው። በተለይ ሶማሌ ያልሆኑትን ነዋሪዎች ማነጋገር ነው የተጀመረው። የፓርቲው ሊቀመንበርም ፕሬዚዳንቱን ባሉበት ተከታታይ ስብሰባዎች ተደርገው እነሱን ማረጋጋት ተደርጓል። ከፍተኛ ጥበቃም ተደርጓል መጀመሪያ ሰሞን አካባቢ። በኋላ ላይ በሁለቱ ህብረተሰብ መካከል የመተማመን መንፈስ እየዳበረ መጣ። እንደነገርኩ አንዱም ችግራችን የነበረው ልዩ ኃይል የሚባለው ሌላ ጥርጣሬ መንፈስ የነበረበት ስለነበረ የነሱንም እንደገና ሌላ ተረጣሪዎች ውስጥ እንዳይገቡ አድርገን የልዩ ኃይሉም ህብረተሰቡም ሶማሌውም እነን ሶማሌ የሆነውም ህብረተሰብ በአንድ ላይ የሚ የሚኖርበትን መንፈስ ለመፍጠር ብዙ እንቅስቃሴዎች ተደርገዋል። ሄጎ ተብሎ በተደራጁ ቡድኖች እንደተፈጸመ በሚነገረው ጥቃት የተጎዱትን ማረጋጋት ብቻውን በቂ ላይሆን ይችላል። ከዚህ አንጻር ምን አደረጋችሁ ስንል ዶክተር ታጅድንን ጠይቀናቸው ነበር። የሶማሊያኑን የህብረሰብ ክፍ እንዲኖሩ የበለጠ ማስተማመኛ ለመፍጠር ብን የካሳም ክፍያ ተከፍሏቸዋል። የማቋቋሚያ ነው። አክቹዋሊ ካሳም ሁሉም ባንጠቅሰውም ብዙ የማቋቋሚያ እርዳታ ተደርጎላቸዋል። ክልሉ ብዙ ሌሎችም ተፈናቃዮች አሉ። ብዙ ችግሮች አሉብን። ግን ይሄኛው ግን በተለይ የሶማሌን ህዝብ ከሌላው ኢትዮጵያ ህዝብ ጋር ነጥሎ የሚነጥል እንቅስቃሴ ስለነበረ ይሄኛውን በተለየ መልኩ ትሬት ለማድረግ ተሞክሯል። የማቆቀሚያም ገንዘብ ሰጥቷቸዋል አሁን አንድ መቶ ሚሊዮን ብር የተባለው ማለት ነው። አንድ አንድ መቶ ሚሊዮን ብር ተከፍሏል። ይሄ አንድ መቶ ሚሊዮን ብር የተከፈለው አሁን እንግዲህ በቂ ላይሆን ይችላል። በእያንዳንዱ ሰው እያንዳንዱ የወደንበትን ነገር ላይ ተካው ይችላል። በጊዜ ምክንያት የኪሳራ የደረሰባቸውን የገቡበትን ችግር ላይ ሟላ ይችላል። ግን ነው በጣም ትልቅ ክፍያ ነው። ምንድን ነው የሚያሳየው? ይሄ የተፈለገው እንደ ነገርኩህ የችግር ክልላችን በዚህ በላ ችግር አለበት። የሌሎም የሶማሌ ህብረተሰብ የሚጠቃበት ክልል ነው። ግን ይሄኛው ሲምቦሊክ የሆነው የሶማሌ ህዝብ ከሌላው ህዝብ ጋር ለመኖር ምን ማየት ችግር እንደሌለበት፣ ሌላው ህዝብ ላይ መጥፎ አመለካከትም እንዳይፈጠር ከማንሰብ አንጻር የተደረገ ክፍያ ነው እና አሁን ህብረተሰቡ በጥፎ መንፈስ እየተንቀሳቀሰ ነው ያለው። አሁን ከተሞቹ የዛን አሻራ እያጠፉ ነው ያሉት የተሰባበሩ ቤቶች የነበሩ መስታወቶች፣ የነበሩ የተዘጉ ንግድ ቤቶች ተከፍተው አሁን ሁሉም ከተሞች የተሻለ እንቅስቃሴ እያሳዩን ያለ የሶማሌ ክልል ሀገረ ስብከት ስራ አስኪያጅ የሆኑት ቀሲስ ደረጀ ባለፈው አንድ አመት የአቶ ሙስጠፊ አስተዳደር ለቤተ ክርስቲያናቸው ያደረገውን እንዲህ ይገልጹታል። ከመጀመሪያ ጀምሮ እስከ አሁን ድረስ ለሰላም ያለው ጥረት ከፍተኛ ነው። ከታች እስከ አጥቢያው ድረስ እስከ ርዕሰ ከተማው ድረስ ያሉትን በቀበሌ በወረዳ በላይ በትልቁ በዞን ደረጃ ያሉትን ሰዎች በማጠናከርና ሰላምን ለማጠናከር ያላቸው እንትን ኢትዮጵያዊ ስሜት፣ ሀገራዊ ስሜት በጣም የሚያስደስትና ደስ የሚያሰኝ ነው በእውነት ለመናገር ማለት ነው። ይህንን በጣም መናገር እንፈልጋለን። በሌላ በኩል በቀደሙት ዓመታት በተለይ ከኦሮሚያ ጋር በነበረው ግጭት በርካታ ሶማሌዎች ተፈናቅለው ነበር። እነሱን ከማቋቋም አንጻርስ ምን ተሰራ ስንል ጠይቀን ነበር። በእርግጥ አጠቃላይ የነበሩት ተፈናቃዮች ቁጥር አንድ ነጥብ አንድ ሚሊዮን አካባቢ ነው ቢሆን እንጂ በትክክል በኮንፍሊክቱ ወይም ደግሞ በግጭቱ ምክንያት የተፈናቀሉት ወደ ሰባት መቶ ሺህ የሚጠጉት ነበሩ። አንደኛው ያደረግነው ነገር ቢኖር ያን የሰብዓዊ እርዳታ መጀመሪያ እያስፈልጋቸዋል የሰብዓዊ እርዳታው በጥሩ ሁኔታ አት ሊስት በሚባሉበት ተፈናቅለው ባሉበት አካባቢ ላይ ኮንቲኔትሊ እረፋ እያገኝን ያሉት ከዛ በተረፈ በቋሚነት ከማስፈር አንጻር መጀመሪያ እንደ መንግስት ያሰብ ነው፣ ወደ ወደ ነበሩበት አካባቢ የመመለስ ፍላጎት ያላቸውን ሰዎች በአጠቃላይ ወደ ነበሩበት ቦታ መመለስ ነው። ግን አንፎርቹኔትሊ ብዙ ሰው ስራቻ ስላለባቸው የመመለስ ፍላጎት አላሳዩም። ብዙዎቹ በተቻለ መጠን እኛ አሁን እንዲሆን እነሱ ዊሊንግ ሆነው መመለስ ከፈለጉ ያን ነገር ለፋሲሊቴት ለማ ለማድረግ ዝግጁ ነን። ከዚህ በተጨማሪ ወደ ሁለት መቶ ሰማንያ ሰባት ሺህ የሚሆኑ ተፈናቃዮች በተለይ በድንበሮች አካባቢ ላይ ከነበሩ ግጭቶች ላይ ወደ ቦታቸው ተመልሰዋል። ክልሉ መጀመሪያ ተፈናቃዮችን ለማቋቋም በራስ አቅም ሁለት መቶ ሚሊዮን ብር መድቦ የነበረ ሲሆን ቆይቶ እቅዱን በማስፋትና በማሻሻል የ700 ሚሊዮን ብር በጀት የሚፈልጉ ቤቶች ግንባታ ስራ ለማካሄድ እንቅስቃሴ ማድረግ ጀምሯል። አስቀድሞ በአቶ አብዲ ማህመዱ መር በዋቢ ሸበሌ ወንዝ አቅራቢያ ተጀምረው የነበሩት 1700 ቤቶችን ግንባታ ከማፋጥን ባሻገር ከኦሮሚያ ተፈናቅለው ወደ መጡበት መመለስ ያልፈለጉትን በመረጡት ከተሞች ለማስፈር፣ እንዲሁም ከከተሞቹ ውጭ የተፈናቃዮቹ ጎሳዎች በሚገኙባቸው 22 ቦታዎችን ለይቶ በማዘጋጀት የቤት ግንባታ ሂደት ላይ ነው። በዚህ ረገድ ከምስራቅ ኦሮሚያ ተፈናቅለው በድሬዳዋ ለሰፈሩት አራት ሺ ገደማ ተፈናቃዮች ቅድሚያ ተሰጥቶ የቤት ግንባታው በሲቲዞን እየተካሄደ ይገኛል። ሆኖም ቤቶቹ ተገንብተው ይጠናቀቃሉ ተብለው ከታሰበው አንጻር መጓተት እየታየባቸው መሆኑን ተፈናቃዮች የሚናገሩት ነው። በሌላ በኩል ከ1400 ኪሎ ሜትር በላይ ድንበር ከሚጋሩት ኦሮሚያ ክልል ጋር አስቀድሞ በነበሩ ሶስት ዓመታት ደፍርሶ የነበረው ግንኙነት በማስተካከል ረገድ ስኬታማ ስራዎች እንደተሰሩ ዶክተር ታጁዲን ይገልጻሉ። ይህ በሁለቱም ክልሎች አጎራባች አካባቢዎች ያሉ ተፈናቃዮች ወደ ቀያቸው እንዲመለሱ እንዳስቻለ ይናገራሉ። ከአፋር ክልል ጋርም ተመሳሳይ ጥረት እየተደረገ መሆኑን ነው ዶክተር ታጁዲን የሚናገሩት። ሶማሌ ክልል አመራር የተያዙ አቅጣጫ ምንድን ነው? ከሁሉም ክልሎች ጋር መልካም የሆነ ሰላማዊ ግንኙነት መፍጠር እንደ ዓላማ የተያዘ ጉዳይ ነው። በተለይ ደግሞ አጎራሽ አጎራባች የሆኑ ክልሎች ደግሞ ብዙም በብዙ ጊዜ በጸጥታም ጉዳይ ብዙ ግጭቶች የሚደረጉባቸው ቦታዎች ስለሆኑ እኛ በጣም ቅድሚያ ሰጥተንባቸው ከክልሎቹ ጋር በጣም መልካም የሆነ ሰላማዊ ግንኙነት ለመፍጠር ጥረት እያደረግን ያለ ነው። በዚህ ዙሪያ ከኦሮሚያ ጋር ከመጀመሪያም ጀምሮ የተደረጉ ስራዎች ነበሩ። ከአፋርም ክልል ጋር የተፈጠሩ አንዳንድ ግጭቶች ነበሩ። እንደነገር ጉ አቋሙ አንድ ነው። የትኛውም ክልል የኢትዮጵያ ክልል የሚሆን ከሁሉም ጋር መልካም ግንኙነት መፍጠር ነው አቋማችን። ስፔሲፊክ አይደለም ማለት ነው። አንድ ክልል ጋር ያለ ግንኙነት እና ሌላ ጋር ደግሞ ሌላ ግንኙነት የለንም። ነገር ግን በሁለት ሺህ ሰባት ዓመተ ምህረት በተካሄደ ስምምነት በአፋር ክልል ስር የሚገኙትን ሶስት ሶማሌ የሚበዛባቸው ቀበሌዎችን በተመለከተ የሶማሌ ክልል ካቢኔ ወስኖት የነበረውን የአንድ ወገን ቀበሌዎቹን የመጠቅለል ውሳኔ በወቅቱ በአፋር ክልሉ ኮሚኒኬሽን ቢሮ ኃላፊ አቶ መሐመድ ካሎታ ጸባጫሪ ተብለው ተገልጾ ነበር። ከዚያን ጊዜ በፊትና በኋላም አልፎ አልፎ የሁለቱ ክልል አርብቶ አደሮች ህይወት የቀጠፉ ተደጋጋሚ ጥቃቶች ሲፈጸሙ ቆይተዋል። ክልሉ ሰላምን ከማረጋገጥ አንጻር ያልተሻገሩ ብቸኛው ችግር ከአፋል ክልል ጋር ያለው እንደሆነ በተደጋጋሚ የታየ ነው። በአጠቃላይ ያለፈው አንድ ዓመት የተወሰኑ ክፍተቶች ቢኖሩበትም በርካታ መሰረታዊ ለውጦች የተመዘገቡበት እንደሆነ የሚናገሩት ዶክተር ታጁዲን የ2012 በጀት ዓመትን በበቂ ሁኔታ የተዘጋጁበት ከመሆኑ አንጻር በቀጣይ ምርታዊ ለውጥ እንደሚያስመዘግቡ እንደሚያምኑ ነው የሚናገሩት። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አመሰግናለሁ አዲስ ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ጥቂት ሰከንዶች ይቀራሉ። አጠራጠር ያሉ መረጃና ታሪካዊ ዳራን እናያለን። የአንድ የዩናይትድ ስቴትስ ዶላር 29 ብር ከ07 ሳንቲም ተመንዝሯል። 18 ምንዛሬዎችን የያዘ ዝርዝር ከኢትዮጵያ ብሔራዊ ባንክ ዌብ ሳይት ማግኘት ይቻላል። ነገ አዲስ አበባ ዝናባማ ትሆናለች። ለነገሩ አብዛኞቹ የኢትዮጵያ ክፍሎች ዝናባማና እርጥበት ያላቸው ይሆናሉ። ከፍተኛ ሙቀቷ 21፣ ዝቅተኛው 11 ዲግሪ ሴልሺየስ ነው የሚሆነው። ከኢትዮጵያ ሚቴዎሮሎጂ ኤጀንሲ 32 ተጨማሪ ትንባያዎችን ማግኘት ይቻላል። ክቡራትና ክቡራን አድማጮች ይህ ሰሞን በአሜሪካዊው እንደ ራሴ የሚኪ ሌላ እንዲመራ የነበረ ቡድን ወደ ፑኚዶ ጋምቤላ እየበረረ ሳለ የነበሩባት አይሮፕላን ወድቃ ራሳቸውን ጨምሮ አስራ ስድስቱም ተሳፋሪዎቿ በሙሉ ያለቁበት ነው። ነሐሴ 1981 ዓ ም ነበረ። ልክ 30 ዓመት መሆኑ ነው። ዝግጅታችን በዚሁ ይጠናቀቃል። ወደ ትግርኛ ቋንቋ ስርጭት እናልፋለን። በእኛ በኩል በሰላም ደሩ።